ሁለት የአረና መድረክ ስራ አስፈጻሚ አባላት ከሰኔ አንድ ቀን ጀምሮ በገዛ ፈቃዳቸው ድርጅቱን ለመልቀቅ መወሰናቸውን ለድርጅቱ ማዕከላዊ ኮሚቴ በጻፉት ደብዳቤ አሳውቀዋል። የድርጅቱ ከፍተኛ አመራር አባል በበኩላቸው ስለዚሁ ሲናገሩ ሰዎቹ ድርጅቱን በፍላጎታቸው መልቀቅ መብታቸው መሆኑን ገልጸው እርምጃቸው ግን ድርጅቱን አያዳክመውም ብለዋል። ግርማ ገብሩ ከመቀሌ ተከታዩን ልኳል። የአረና የስራ አስፈጻሚ አባላት አቶ አስራት አብርሃምና አቶ ጉዑሽ ገብረ ጻዲቅ በጻፉት ደብዳቤ እንዳሳወቁት ከቅርብ ጊዜ ወዲህ መድረክ ውስጥ እየተከሰተ ባለው ፖለቲካዊ ድባብና በሌሎች ከዚህ ጋር ተያያዥ በሆኑ ጉዳዮች ላይ ፓርቲው ሁኔታውን ገምግሞ መድረክ ከዚህ በኋላ ወደምንፈልገው ግብ ያደርሰናል ወይስ አያደርሰንም በኛ በኩል መድረክ ወደሚፈለገው ግብ እንዲደርስ ምን አይነት ስትራቴጂና የትግል ስልት እንከተል የሚለው ጉዳዮችን በጥልቀት ለማየትና የስትራቴጂ ማስተካከያ ለማድረግ ያለው